የምስራቅ አፍሪቃ የልማት በየነ መንግስታት ድርጅት ኢጋድ አባል ሀገራት መሪዎች ባለፈው ቅዳሜ አዲስ አበባ ላይ ተገናኝተው አሁን በሶማሊያና በደቡብ ሱዳን ያለውን የፖለቲካ ቀውስ ላይ መወያየታቸውን የድርጅቱ ኮሚኒኬሽን ኃላፊ መሐመድ አህመድ ለዶችቬሌ የላኩት መግለጫ ያመለክታል። ኢጋድ በደቡብ ሱዳን የሰው ሕይወት መጥፋትና የንብረት መውደም እንዲሁም አሸባብ በሶማሊያ መንግስትና በማህበረሰቡ ላይ የሚያደርሱትን ጥቃት እንደሚያወግዝ መግለጫው ይጠቅሳል። ድርጊቱን ከማውገዝ በበለጠ በመሬት ላይ የኢጋድ ስራ ምን ይመስላል የሚለው ጥያቄ መልስ ለማግኘት በስልክ ወደ ኢጋድ ዋና ጽሕፈት ቤትና ሌሎች ቢሮዎች በተደጋጋሚ ብንደውልም አልተሳካልንም። ይሁን እንጂ በኢትዮጵያ የውጭ ግንኙነትና ስልታዊ ጥናት ማዕከል ከፍተኛ ተመራማሪ የሆኑትና ጉዳዩን በቅርበት የሚከታተሉት አቶ አበበ አይነቴ በደቡብ ሱዳን የኢጋድ ተጨባጭ እንቅስቃሴ እንዲህ ያብራራሉ። አንጻራዊነት በደቡብ ሱዳን በተቃዋሚውና በመንግስት መካከል ብዙ የጎላ ነገር እየታየ አይደለም። ግን መሬት ላይ ባለው በፖለቲካሊ መሬት ላይ ቀደም ሲል በተፈጠረው ክፍተት ምክንያት የተፈጠረው አንዳንድ አለመግባባቶች እና ጥንስ የያዙ አመለካከቶች መጠብራቆች አሉ። ይህ ማለት የኢጋድን መንግስትን መተክቶ መስራት አይደለም። የኢጋድን የሚሰራው የእያንዳንዱን ሶብሪን ስቴት ውስጥ ገብቶ በእያንዳንዱ ጉዳይ ላይ አይሰራም። ግን አጠቃላይ በሆኑ ጉዳዮች ላይ ከተሰጠው ከተቋቋሙበት አላማ አንጻር ያካሄዳቸው ነገሮች ይችላሉ ይሄ ማለት ግን ሁሉም ያለቀለት ሳይሆንም ሂደቱ ጥሩ ነው ክርተቶች አሉ ጉደቶች አሉ መታረም መሻሻል መስተካከል ያለባቸዋል እንግዲህ ገና ከሌሎቹ ቀጠናዊ ተቋማት አንጻር ስታይ ኢጋድ ያንግ ነው ከቀጠናው ነባራዊ ሁኔታ አንጻርም ሲታይ በጣም አክቲቭ ነው በዛ መልኩ ነው ማየ ስብሰባው የተካሄደበት ኢትዮጵያ ከፍተኛ የፖለቲካ አለመረጋጋት በመከሰቱ በአስቸኳይ ጊዜ አዋጅ ስር ትገኛለች እንዲያም ሆኖ የኢጋድ መሪዎች በስብሰባቸው የኢትዮጵያ ወቅታዊ የፖለቲካ ጉዳይ አስመልክቶ ስለ መወያየታቸው የተሰማ ነገር የለም። የኢጋድ አባል አገሮች የየትኛውም አገር የውስጥ ጉዳይ ላይ ጣልቃ አለመግባት እንደ ዋና መሪ ቢይዙም የኢጋድ መሪዎች በተለይ ለኢትዮጵያ ፖለቲካዊ ችግሮች ትኩረት አልሰጡም በሚል ይተቻሉ። ይሁን እንጂ አቶ አበበ ይህ ትችት ውሃ አይቋጥርም ነው የሚሉት። ኤጋድ በእያንዳንዱ ሀገር የውስጥ ጉዳይ ምን ያህል ርቀት ይሄዳል የሚለው መታየት አለበት። ሌላው ማንዴትም አለው የተሰጠው ስራ ምን ላይ ነው ትኩረት እንዲያደርግ በሰላም በጸጥታ፣ በልማት ጉዳይ እና በመልካም በዲሞክራሲ ጉዳይ እነዚህም ብሎ ለይቶ አስቀምጧል። ፕራዮሪቲ የሰጠው በጸጥታ ጉዳይ ላይ ነው። አሁን ከዛ አንጻር የኢትዮጵያ መንግስት የውስጥ ጉዳይ ነው ብሎ አጀንዳው የራሱ በራሱ መንገድ ለመፍታት እየተንቀሳቀሰ ያለበት ሁኔታ ነው ያለውና ምናልባት መንግስት ድናይ ቢያደርግ ሀላፊነቱን ባይወ ጥፋቱን ለማስተካከል ችግሩ ቢሮ እርምጃ በመስጠት ነው። ምላሽ ባይሰጥ፣ ኦኬ አሁን የሚባለው ነገር ልነሳ ይችል ነበር። ግን መንግስት ቀድሞውንም ችግሩን አውቆ ችግሩን ለመፍታት መወሰድ ያለባቸው እርምጃዎች ለመውሰድ እንቅስቃሴ ማድረግ መጀመሩ ከዛ በላይ ጋድም እኮ አቋም ቢወስድ ወይ ኮሚኒኬ ቢያወጣ አድርግ እንዲያርግ ነው የሚለው ችግሩን ፍቱት ነው ሊል የሚችለው ና መንግስት ቀድሞ እነዚህ ነገሮች ራሱ ኃላፊነት በራሱ መንገድ ለመፍታት እርምጃ መውሰዱ የኢጋድን ሚና ወይም ኢጋድ ስራ አልሰራም ወደሚል መደምደሚያ ሊወስድ የሚችል አይመስልም። በዚህ ጉዳይ ላይ በዶይቼ ቬለ የፌስቡክ ድረገጽ ተከታታዮቻችንን አስተያየታቸውን ጠይቀን ነበር። የራሳችንን ሰላም እኛው ራሳችን እንጠብቃለን። ከውጭ የሚመጣ አካል ወይም ጽንፈኛ ዲያስፖራዎች ለሀገራችን ጸረ ሰላም ናቸው የሚል አስተያየት የሰጡ አሉ። ሌሎች ደግሞ የአፍሪቃ መሪዎች ለአፍሪቃ ህዝቦች ጠላት ናቸው፣ በተለይ ኢጋድ እነሱ የሚጨነቁት እንዴት አወና ብደው በስልጣናቸው እንደሚቆዩ ብቻ ነው። አፍሪካውያን በራሳቸው ልጆች እየተገደሉ ደማቸው እየፈሰሰ ፍዳ እያዩ ነው። የእኛም ለዚህ ትልቅ ምሳሌ ነው በማለት አስተያየታቸውን አጋርተዋል።